አድማጮች ከዜናው እንደሰማችሁት አምስት የኢትዮጵያ ተቃዋሚ ቡድኖች ኦስሎ ኖርዌ ውስጥ ባለፈው ሐሙስና ዓርብ በአካሄደው ስብሰባ ኢትዮጵያ ውስጥ ለውጥ ለማምጣት ያስችላል ያሉትንና የህዝቦች ህብረት ለነጻነትና ለዲሞክራሲ ሲሉ የሰየሙትን ህብረት መፍጠራቸውን በጋራ ያወጡት መግለጫ አመልክቷል። ቡድኖቹ ቤንሻንጉል ህዝብ ነጻ አውጪ ንቅናቄ፣ የጋምቤላ ህዝብ ነጻ አውጪ ንቅናቄ፣ የኦጋዴን ብሔራዊ ነጻ አውጪ ግንባር፣ የኦሮሞ ነጻነት ግንባር እና የሲዳማ ብሔራዊ ነጻ አውጪ ግንባር ናቸው። በተቃዋሚዎቹ መግለጫ መሰረት አዲሱ ህብረት ጨቋኝ የሚሉትን የጠቅላይ ሚኒስትር ኃይለማርያም ደሳለኝን መንግስት ለመለወጥና ለኢትዮጵያ ህዝቦችም የሽግግር ስርዓት ለመመስረት ነው። አቶ ቶሌራ አደባ በኦስሎ ስብሰባ ላይ የተገኙ የኦሮሞ ነጻ አውጪ ግንባር የስራ አስፈጻሚ ኮሚቴ አባል ናቸው። ሰሎሞን ክፍሌ በስልክ ያነጋግሯቸዋል። የህብረቱን አላማ በማስረዳት ነው የሚጀምሩት። አምስቱ ድርጅቶች መካከል የተፈጠረው ህብረት በኢትዮጵያ ውስጥ ያለውን በህዝቦች ላይ የሚደርሰውን አስከፊ ጭቆናና በደል አስወግዶ ህዝቦች መብታቸው ተከብሮ በነፃነት እና ያለምንም ፍርሃት በሰላም እንዲኖሩ ማድረግ ነው። መዋቅራችሁስ ምን ይሆን? መዋቅራችን እንግዲህ ይህ ህብረት ከተፈረመ በኋላ ከፍተኛ የየድርጅቶቹ የአመራር አባላት ተሰባስበው ይህ ስራ እንዴት እንደሚከናወን እና ተግባራዊ እንደሚሆን የራሳቸውን እንትን ይዘረጋሉ ማለት ነው፣ የአሰራር መዋቅር። ህብረት ከፈጠራችሁት አምስቱ ድርጅቶች መካከል ደግሞ አንዳንዶቻችሁ ለመገንጠል ሌሎች ደግሞ ለሙሉ መብት እንታገላለን የሚሉ ናቸው እና ሁለቱን ዓላማ አስታርቆ እንዴት ነው በጋራ መስራት የሚቻለው? ችግሩ የመገንጠል እና ያለ መገንጠል ጥያቄ አይደለም። በኢትዮጵያ ህዝቦች ላይ እየደረሰ ያለውን በደል እንዴት ማስወገድ እንችላለን ነው። ስለዚህ ችግር ዋናው መሰረታዊ መፍትሄ ነው ብለን አምስቶቻችንም ድርጅቶች የምናምነው የህዝቦቻችን ራስን እድል በራስ የመወሰን መብት ሲከበር ብቻ ነው ነው የምንለው። ስለዚህ የሚያራርቀንም ሆነ የሚያነሳርከን ነጥብ በመካከላችን የለም። ሁላችንም በአንድነት የመብት እስከ ያለምንም ገደብ መከበር አለበት፣ የምን ነው። ስለዚህ አብረን በምንሰራበት ጊዜ ከተቻለን በህብረት ወይንም ደግሞ አንድነት ፈጥረንም የምንኖርበትን ሁኔታ እያመቻቸን ነው የምንሄደው። ካልተቻለ ደግሞ ህዝቦች ለህዝቦች ይቀርባል የራሳቸውን መብት ለማስከበር የሚሰጡትን ውሳኔ እንቀበላለን ማለት ነው። በወቅቱ መንግስት ውርደት፣ ስቃይና ጭቆና ደርሶባቸዋል ላላችሁት የኢትዮጵያ ህዝቦችም የትብብር ጥሪ ያቅርባችኋል ምን የሚል ነው? እኛ እንግዲህ ይህ ችግር በተወሰኑ የኢትዮጵያ ህዝቦች ላይ ብቻ ሳይሆን በሁሉም የኢትዮጵያ ህዝቦች ላይ እየደረሰ ያለ ነው። ይህ ችግር በደሉም ሁሉ እያስቸገረ፣ እያሰቃየ፣ እየበደለ መሆኑ ግልጽ ነው። ስለዚህ ይህንን መንግስት ህዝቦች ከጫንቃቸው ላይ ሊያወርዱ የሚችሉት ተባብረው ሲታገሉ ብቻ ነው። ስለዚህ የዚህ አይነት ትብብር ሲነሳ ህዝቦች ከኋላው ካልተሰለፉ የዚህ መንግስት ዕድሜ መራዘሙ አይቀርም። ስለዚህ ህዝቦች በተለይም ደግሞ አምስቱ ድርጅቶች እንወክላቸዋለን ያሉ ህዝቦች ከዚህ ትብብር ጋር በመተባበር ኃይላቸውን አቅማቸውን አስተባብረው የበለጠ እንዲጠናከርና ዓላማው እንዲሳካ በኩላቸውን አስተዋጽኦ እንዲያደርጉ ነው ጥሪያቸው። ድርጅቶችንም ይመለከታል። ለምሳሌ በቅርቡ የተቋቋመውን አርበኞች ግንቦት ሰባት እኛ ከማንኛውም ድርጅት ጋር የመስራት ፍላጎት አለን። አብረን ግን ለመስራት የሚያስችሉን መሰረታዊ የሆኑ የህዝቦች መብትን ሊያከብሩ ከሚችሉ ድርጅቶች ጋር ነው። ስለዚህ መነሻ ነጥባችን ማንኛውም ድርጅት የራስን ዕድል በራስ የመወሰን መብት የሚለውን የሚያከብር መሆን ያለበት። ይህንን ከሚያከብር ማንኛውም ድርጅት ጋር ግን ለመስራት ዝግጁ ነው። ትብብሩ አቶ ቶሌራ አዳባ የኦሮሞ ነጻ አውጪ ግንባር የስራ አስፈጻሚ ኮሚቴ አባል ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። አድማጮቻችን፣ ይህን ተቃዋሚዎች የፈጠሩትን ህብረት በተመለከተ ከኢትዮጵያ መንግስት የምናገኘውን አስተያየት ጠይቀን ለማቅረብ እንሞክራለን።